የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 7 2017 ዓ ም ዝግጅታችን ጀመረ። ፍርድ ቤት በሽብር ተከሳሾች ላይ ምስክርነት መስማት ጀመረ። ሶስት ምስክሮች ካለቁ በኋላ በቃ ቀሪዎቹ ምስክሮች ከሌሎቹ ምስክሮች የተለየ አያስነቱም በማለት አልፈልጋቸውም በማለቱ የዕለቱ የምስክር አሰማሚነት በዚህ ተጠናቋል። የሰማችኋቸው የአቶ ክርስቲያን ታደለና የአቶ ዮሐንስ ቧያለው ጠበቃ የሆኑትን አቶ ሰለሞን ገዛህኝ ነው። የዚህ ዜና ዝርዝር በአብይ ርሳችን ይቀርባል። በጋምቤላ አንድ ባለሀብትና አሽከርካሪያቸው በሙርሌ ታጣቂዎች መገደላቸውን ክልሉ አስታወቀ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናል ብርልናለች። ለዓለም ዜናዎቹ ኤደን ገረመው እዚህ አጠገቤ ትገኛለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች ኤደን በድጋሚ እንደምናመሽታችኋል አድማጭ ተመልካቾቻችን፣ ለምሽቱ የያዝናቸውን አርዕስተ ዜናዎች እናስተዋውቃችሁ። ሂዩማን ራይትስ ዋች የሱዳን ታጣቂዎች የጅምላ ጾታዊ ጥቃት ፈጽመዋል ሲል ከሰሰ። በጋዛ የተገደሉ ሰዎች ቁጥር ከ45ሺህ ማለፉን የሀገሩ ጤና ሚኒስትር አስታወቀ። በሶሪያ የሚመራ የሽግግር ሂደት መኖር እንዳለበት የተባበሩት መንግስታት ድርጅት ልዑክ አሳሰቡ። ታይዋን አሜሪካ ሰር የሆኑ የአብራምስ ታንኮችን ለመጀመሪያ ጊዜ ተቀበለች። አዲሱ የፈረንሳይ ጠቅላይ ሚኒስትር በፈተናዎች ታጅበው ስራቸውን ጀምረዋል። የሚሉት ዋና ዋናዎቹ ናቸው። ሁማን ራይትስ ዋች የሱዳን ታጣቂዎች የጅምላ ፆታዊ ጥቃት ፈጽመዋል ሲል ከሰሰ። የሱዳን ፈጥኖ ደራሽ ቡድኖችና አጋር ሚሊሻዎች ሀያ ወራት ባለፉት የሱዳን ጦርነት በደቡብ ሱዳን ሴቶች ላይ የጅምላ ፆታዊ ጥቃት ፈጽመዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዋች ዛሬ ሰኞ ባወጣው ሪፖርቱ አስታውቋል። የሰብአዊ መብት ተሟጋች ቡድኑ የአዲሱ ሪፖርቱ ከጎርጎሮ ሳያኑ መስከረም ሁለት ሺ ሀያ ሶስት አንስቶ በደቡብ ኮርዶፋን ግዛት በደቡብ በቡድን መድፈርና በፆታዊ ባርነት መያዝን ጨምሮ ፆታዊ ጥቃት ከተፈጸመባቸው ከ7 እስከ 50 ዓመት እድሜ ውስጥ ያሉ በርካታ ሴቶችና ልጃገረዶችን መመዝገቡን አስታውቋል። ኒውዮርክ የሚገኘው የድርጅቱ ቢሮ ባለፈው ሳምንት ባወጣው ሌላው ሪፖርቱ በደቡብ ኮርዶፋን ግዛት ከጎርጎሮ ሳያኑ ታህሳስ 2023 እስከ መጋቢት 2024 ድረስ ባለው ጊዜ የሱዳን ፈጥኖ ደራሽ ኃይልና አጋር የአረብ ሚሊሻዎች በተለይም በደቡብ ኮርዶፋን ግዛት ኑባ ሲቪሎች ላይ ብዙ ጥቃቶችን መፈጸማቸውን በስፋት ዘርዝሯል። ጥቃቶቹ በስፋት ያልተዘገቡ ናቸው ያለው መግለጫው የጦር ወንጀሎች ናቸው ብሏል። ባለፈው ጥቅምት የመንግስታቱ ድርጅት ገለልተኛ ዓለም አቀፍ የሱዳን የሀቅ አጣሪ ተልዕኮ ሁለቱም ወገኖች እንግልትና ጾታዊ ጥቃትን ጨምሮ በርካታ ጥቃቶችን መፈጸማቸውን ገልጿል። በሱዳን የመዘገብ ነው ጾታዊ ጥቃት መጠን እጅግ አስደንጋጭ ነው ሲሉ የመርማሪ ቡድኑ ሰብሳቢ መሐመድ ቻንዴ ኦትማን ተናግረዋል። የፈጥኖ ደራሽ ቡድኑ የተባበሩት መንግስታት ክትትል ውጤቱን የማህበራዊ ሚዲያ ፕሮፓጋንዳ ነው ሲል ውድቅ አድርጎታል። በጋዛ የተገደሉ ሰዎች ቁጥር ከ አርባ አምስት ሺህ ማለፉን የሀገሪቱ የጤና ሚኒስቴር አስታወቀ። እስራኤል በፍልስጤም ግዛት በሀማስ ታጣቂዎች ላይ ባካሄደችው ጥቃት ከ አርባ አምስት ሺህ በላይ ሰዎችን ገድላለች ሲል የጋዛ የጤና ሚኒስትር ዛሬ ሰኞ ባወጣው መግለጫው አስታውቋል። በግጭቱ ወደ 107000 የሚጠጉ ሰዎች መቁሰላቸውን ሚኒስትሩ ገልጿል። አሐዙ ሲቪሎችና ተዋጊዎችን ለይቶ አላስቀመጠም። ነገር ግን ቀደም ሲል ሚኒስትሩ ባወጣው መግለጫ ከተገደሉት ውስጥ ከግማሽ በላይ የሚሆኑት ሴቶችና ሕጻናት መሆናቸውን አስታውቋል። የጋዛ ጤና ሚኒስትር በዕለታዊ መግለጫው ባለፉት ቀናት 52 ሰዎች መገደላቸውን ገልጿል። የጋዛ የሲቪል መከላከያና የሆስፒታል ባለስልጣናት የትላንቱ አፋሳሽ ጥቃት በሰሜን ጋዛ ከተማና በደቡባዊ ጋዛ ካም ዩኒስ እንዲሁም በማዕከላዊ ጋዛ በሚገኘው የኑሴራት የስደተኞች ካምፕ የደረሱትን ጥቃቶች እንደሚያካትት አመላክተዋል። የእስራኤል የጦር ኃይል ትላንት እሁድ በኑሴራት የሐማስ የእዝና የቁጥጥር ማዕከል መምታቱን ተናግሯል። እስራኤል የሐማስ ታጣቂዎች ፍልስጤማውያን ሲቪሎች ባሉባቸው አካባቢዎች ይንቀሳቀሳሉ በማለት በተደጋጋሚ የምትወነጅል ሲሆን፣ ፍልስጤማውያንና የመብት ተሟጋቾች በበኩላቸው የእስራኤል ጦር የሲቪሎችን ሞት ለመከላከል በቂ ስራ እየሰራ አይደለም በማለት ይከሳሉ። በሶሪያ የሚመራ የሽግግር ሂደት መኖር እንዳለበት የተባበሩት መንግስታት ድርጅት ልዑክ አሳሰቡ። የተባበሩት መንግስታት የሶሪያ ልዑክ ባሽር አልአሳድን ጨምሮ በሽር አላሳድን ከስልጣን ካስወገደው አማጺ ቡድን መሪ ጋር ደማስቆ ላይ ባደረጉት ውይይት የሶሪያ መር የፖለቲካ ሽግግር አስፈላጊነትን አጽንኦት ሰጥተው ማሳሰባቸውን የልዑኩ ጽህፈት ቤት አስታውቋል። የመንግስታቱ ድርጅት ልዑክ የጊየር ፔደርሰን ጽህፈት ቤት ዛሬ ሰኞ ባወጣው መግለጫ ሽግግሩ በጎርጎሮሳያኑ 2015 በተላለፈው የመንግስታቱ ድርጅት የጸጥታው ምክር ቤት ውሳኔ ላይ የተመሠረተ መሆን እንዳለበት አሳስቧል። የጸጥታ ምክር ቤት ውሳኔ በስድስት ወራት ጊዜ ውስጥ ተአማኒ ሰኒ ሁሉን አቀፍና ከሃይማኖት ነጻ አስተዳደር እንዲመሰረት እንዲሁም ህገ መንግስት ለማርቀቅ የሚያስችል ሂደት እንዲከናወን በማስከተልም ምርጫ እንዲካሄድ የሚጠይቅ መሆኑን የልዩ ልዑኩ ጽህፈት ቤት በመግለጫው አትቷል። ፌደርሰን ከአማጽያኑ መሪ አህመድ አልሻራ ጋር ባደረጉት ውይይት የተባበሩት መንግስታት ድርጅት ለሶሪያ ህዝብ ሁሉንም እርዳታ ለመስጠት ያለውን ፍላጎት አጽንኦት ሰጥተው መናገራቸውን ሮይተርስ ዘግቧል። አህመድ አልሻራ የጸጥታ ምክር ቤት ውሳኔ ወቅታዊውን የሱሪያ ሁኔታ ባገናዘበ መልኩ እንዲስተካከል ሀሳብ ማቅረባቸውን የቡድናቸው መግለጫ አመልክቷል። ዛሬ ሰኞ ቤሩት የገቡት የመንግስታቱ ድርጅት የሰብአዊ እርዳታ ኃላፊ ቶም ፍሌቸር ወደ ደማስቆ እንደሚያቀኑም ተናግሯል። ታይዋን አሜሪካ ሰር የሆኑ የአብራምስ ታንኮችን ለመጀመሪያ ጊዜ ተቀብላለች። ታይዋን ከሰላሳ አመታት በኋላ ለመጀመሪያ ጊዜ ሰላሳ ስምንት የላቀ አቅም ያላቸውን አዳዲስ የአብራምስ የጦር ታንኮችን ከዩናይትድ ስቴትስ ተቀብላለች ሲል የደሴቲቱ መከላከያ ሚኒስትር ዛሬ ሰኞ አስታውቋል። ዋሽንግተን ለረዥም ጊዜ የታይፔ በጣም አስፈላጊ አጋርና ትልቅ የጦር መሳሪያ አቅራቢ ሆና የቆየ ሲሆን ታይዋንን የግዛቴ አካል ነች የምትለዋን ቤጂንግን ሁኔታው አስቆጥቷታል። በዓለም ላይ በጣም ከባድ ከሚባሉት ታንኮች መካከል የሆኑት የአብራምስ ታንኮች የዩናይትድ ስቴትስ ወታደራዊ ጦር መለዮም ናቸው። የቻይና ውጭ ጉዳይ ሚኒስትር ዛሬ ሰኞ እለት ዩናይትድ ስቴትስ ታይዋንን በማስታጠቅ የታይዋን የነጻነት ኃይሎችን መደገፍ እንድታቆም አሳስበዋል። በመጨረሻም አዲሱ የፈረንሳይ ጠቅላይ ሚኒስትር በፈተናዎች ታጅቦ ስራቸውን ጀምረዋል። አዲስ የተሾሙት የፈረንሳዩ ጠቅላይ ሚኒስትር ፍራንሷ ባይሩ ባለፈው ሳምንት የተቋረጠ የበጀት ረቂቅ ህግና ሀገሪቱ ከገባችበት የበጀት አረንቋ ለማውጣት የሚያግዝ የረዥም ጊዜ የበጀት ህጎችን ለመደገፍ የሚረዳ እርምጃ ለመውሰድ አዲስ ካቢኔ በማቋቋም ስራቸውን ጀምረዋል። አድማጮች ለምሽቱ ያዝነው የዜና ሰዓት እዚ ላይ ተጠናቋል። ለቀሪ መሰናዶዎች ወደ አስመኝሽ ቆየ እመልሳቸዋለሁ። ኤደንን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ታህሳስ 7 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት ከቀናባሪ ብርሃን ኃይሉ ጋር በመሆን ሳስተናግዳችሁ የማመሻው ስመኝሽ የቆየነኝ የማህበራዊ ድህረ ገጽና የዌብሳይታችን ፕሮዲሰራችን አበባየሁ ገበያው አብራን ታመሻለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በድጋሚ ለማስታወስ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ለዕለቱ ወደ አብይ ርእስ ዘገባ እንለፍ። ፍርድ ቤት በነ ዶክተር ወንደሰን አሰፋ መዝገብ ስር ያሉ የሽብር ተከሳሾች ላይ የምስክሮችን ቃል መስማት ሲጀምር አቶ ክርስቲያንና አቶ ዮሐንስ ዛሬ በቀጠሮ ሆስፒታል ሄደዋል። አቃቢ ሕግ አሉኝ ካላቸው 96 ምስክሮች ውስጥ ዛሬ አምስቱን አቅርቦ ከ51 ተከሳሾች ውስጥ በሶስቱ ላይ ምስክርነት ሰጥተዋል። በሌላ ዜና አቶ ክርስቲያን ታደለና አቶ ዮሐንስ ባያለው ዛሬ በቀጠሯቸው መሰረት ሆስፒታል ሄደው ተጨማሪ ምርመራ እንደተደረገላቸው ቤተሰቦቻቸውና ጠበቆቻቸው ገልጸዋል። ኬኔዲ አባተ ዝርዝር አለው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ በዶክተር ወንደሰን አሰፋ መዝገብ ስር የሽብር ክስ በተመሰረተባቸው 51 ተከሳሾች ላይ የአቃቤ ህግ ምስክሮችን ቃል ዛሬ መስማት ጀምሯል አቃቤ ህግ ዛሬ ታህሳስ ሰባት ቀን አምስት ምስክሮችን ያቀረበ ሲሆን ሶስት ተከሳሾች በቁጥጥር ስር ከዋሉ በኋላ በአዲስ አበባ ከተማ በመኖሪያ ቤታቸው ውስጥ በነበረው ፍተሻ የተለያየ አይነት የጦር መሳሪያዎች መገኘታቸውን መስክረዋል ከተከሳሾቹ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኸኝ ስለነበረው ምስክርነት አብራርተዋል ምህዳር አምስት ላይ አቃቤ ክሱን አሽሎ ስለመጣ የዘጠና ስድስት ምስክሮችም አሉ ይችላለ የእነሱ ምስክር ለመስማት ነው ይላል የተቀጠረው አርባ ስድስተኛ አርባ ዘጠነኛ ና ሀምሳኛ ተከሳሽ ላይ የቀረቡ አምስት ምስክሮች ናቸው። አንዱ ብቻውን ነው ዳዊት የሚባለው እሱ ደላላ እንደሆነ የቀረበው ፖሊስ በሱ ላይ መሰከረው። ክትትል ተደርጎበት ያዙ ተብለን ይዘራው ቤት ሄደን በብርበራ ሽጉጥ የተገኘበት መሆኑን። ቀሪው ሁለቱ ምስክሮች ግን አርባ ዘጠነኛ ና ሀምሳኛ ተከሳሽ ላይ ዘመዳሞች ናቸው። አንድ ግቢ ውስጥ ነው የሚኖሩት ተያዘ የተባለውን እቃ ሲያዝ ያዩ መሆናቸውን የመሰክሩ ናቸው። ይሄ ማለት በጥቅሉ እማኝ ወይም የደረጃ ምስክሮች ናቸው ዛሬ የተሰሙት ማለት ነው። የሁለቱ ቤት በተመለከተ ቦምብ ነው ቦምቡ ምንድን ነው? አንደኛው ተከሳሽ በተመለከተ ቀደምም በችሎት በሕልውና ትግል ጊዜ በነበረው ዘመቻ ጊዜ ዘምቼ የነበርኩ እና በዛን ወቅት ማርከህ ልታጠቅ በተባልኩት መሰረት ያስኩት ቦምብ ነው ብሎ በችሎትም ተናግሮ ነበረ። ሶስቱ ምስክሮች ካለቁ በኋላም አካባቢ ቀሪዎቹ ምስክሮች ከሌሎቹ ምስክሮች የተለየ አያስረዱም በማለት አልፈልጋቸውም በማለቱ የዕለቱ የምስክር አሰማሚነት በዚህ ተጠናቋል። ዛሬ የተጀመረው የአቃቤ ሕግ ምስክሮችን ቃል የመቀበል ሂደት እስከ ታህሳስ 18 እንደሚቀጥል ባለፈው ወር ህዳር አምስት ቀን በችሎቱ የተሰጠው ትዕዛዝ ያመለክታል። አራት የመገናኛ ብዙሃን ባለሙያዎችን ጨምሮ በዶክተር ወንድስን አሰፋ መዝገብ ስር የሚገኙ 51 ተከሳሾች በአማራ ክልል ከሚንቀሳቀሰው የፋኖ ታጣቂ ቡድን ጋር በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሰብ ከ2 2014 ዓ ም ጀምሮ የሽብር ድርጊት ፈጽመዋል በሚል የተከሰሱ ናቸው። ተከሳሾቹ በፈጸሙት የሽብር ድርጊት የ217 ሰዎች ህይወት አልፏል ሲል አቃቢ ህግ በክስ ፋይሉ ላይ መጥቀሱ ይታወቃል። ይህ በእንዲህ እንዳለ ባለፈው ሳምንት ሐሙስ በአንጀት ህመም ምክንያት ቀዶ ህክምና የተደረገላቸው የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧለው ዛሬ በቀጠሯቸው መሰረት ሆስፒታል ሄደው እንደነበረ ቤተሰቦቻቸውና ጠበቃቸው ተናግ ተናግረዋል። በተጨማሪ የአንጀት ቅድመ ካንሰር ምርመራም ተደርጎላቸው ቀጠሮ ተሰጥቷቸው መመለሳቸውን ጠበቃቸው አቶ ሰለሞን ገዛሀኝ ገልጸዋል። አቶ ክርስቲያን ታደለና ና አቶ ዮሐንስ ቦያሎ ባለፈው መቅለጽ ሆስፒታል ለሕክምና ሄደው ሕክምና ስራ ነበረ። ያንን በተመለከተ ደም ይፈሳቸው እንደነበር ና ደሞንም ለጊዜው እንዳቆሙት እና እዛው ክትትል ማድረግ ይገባ ነበር ሆኖም ግን መረበቤቱ በግልጽ ትንስ ስላልተጠየቀ ወይም ስላልተጠየቁ በማለጡ ተመልሰው ሄደው በመደበኛ ቀጠሮ ግን ዛሬ እንዲቀርቡ ነበረ። ዛሬ ቀርቦ ነበረ ለህክምና ደግሞ የቀነሰ ስለመሆኑ ቢታይም፣ በተጨማሪ ደግሞ የአንጀታቸው ላይ የአንጀት ካንሰር ፕሪ ካንሰር ምርመራ ተደርጎላቸው ተወስዷል። ሳምፕል ተወስዷል። በዚህ መሰረት እንግዲህ በቀጣይ ሐሙስ የፕሪ ካንሰር ምርመራውን በተመለከተ ውጤቱን ለማወቅና እንዲሁም ደግሞ አሁን የሚፈሰውን ሁኔታዎችን በእርግጠኝነት ሙሉ ለሙሉ መቆሙን ለመከታተል ለማወቅ ተብሎ ነው ሐሙስ የተቀጠረው። በጽሁፍ ሐሙስ መቅረብ እንዳለባቸው ለማረሚያ ቤቱ በጽሁፍ ሰጥቷል። ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስና ድምፃቸውም አየር ላይ እንዳይውል የጠየቁን የአቶ ዮሐንስና የአቶ ክርስቲያን የቅርብ ቤተሰብ አባላት በአሁኑ ወቅት የሁለቱም ጤንነት መሻሻል እያሳየ እንደሆነ ተናግረዋል። ይሁንና በተለይ ምግብ በሚመገቡበትና በሚቀመጡበት ወቅት ህመም እንደሚሰማቸው የገለጹት ቤተሰቦቻቸው ቁስላቸው ላይ የረጋ ደም እንደሚታይና በተወሰነ መጠን መድማት እንደሚያሳይም አክለው ተናግረዋል። በተጨማሪም የአንጀት ቅድመ ካንሰር ምርመራ ከተደረገላቸው በኋላ በሆስፒታል መቆየት የሚችሉበት እድል ከሌለ በሁለት ቀናት ልዩነት ክትትል እንደሚያስፈልጋቸው ሐኪሞቻቸው መግለጻቸውን አመልክተዋል። እንደነ ዶክተር ወንደሰን አሰፋ ሁሉ በአማራ ክልል ካለው የጸጥታ ቀውስ ጋር በተገናኘ 52 ተከሳሾች በሚገኙበት ሌላ የክስ መዝገብ ስር የሽብር ክስ የተመሰረተባቸው አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ በቁጥጥር ስር ከዋሉ ከአንድ ዓመት ከመንፈቅ በላይ ተቆጥሯል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። በጋምቤላ ክልል ዲማ ወረዳ ጉገዱ በተባለ ቀበሌ በወርቅ ማዕድን ስራ ላይ ለመሰማራት ቦታ መረጣ ላይ የነበሩ ባለሀብት ከነ ሹፌራቸው መገደላቸውን የወረዳው ምክትል ኃላፊና በወረዳው የውሃና ማዕድን ጽህፈት ቤት ኃላፊ አቶ አጁ ሉሉት ለአሜሪካ ድምጽ ተናግረዋል። በደቡብ ሱዳን ታላቁ ፒቦር አስተዳደር ዋና አስተዳዳሪ ጎላ ቦዮኢ ስለ ጉዳዩ የሚያውቁት ነገር እንደሌለ ለአሜሪካ ድምጽ አስታውቀዋል። ጸሐይ ዳምጠው ዝርዝር አላት። ከጋምቤላ ክልል የወርቅ ማዕድንን ለማውጣት ቦታ መረጣ ላይ ነበሩ የተባሉ አቶ ሰለሞን ጋሻው እና ሹፌራቸው ከደቡብ ሱዳን ተሻግረው በመጡ ታጣቂዎች መገደላቸውን የወረዳው ምክትል አስተዳዳሪና የውሃና ማዕድን ጽህፈት ቤት ኃላፊ አቶ ኡጁሉ ሉቲ ለአሜሪካ ድምጽ ተናግረዋል። አጋጣሚ ነው፣ እነሱ መኪና ውስጥ ነው ያገኟቸው። መኪና ያገኝተው እንደ ወዲያውኑ ቶክሲ ቶክሲ እነሱ ላይ ጀምሩ ተውስ ገደሉ። ሁለት ሁለት ናቸው። አንዱ ባለሀብት፣ አንዱ ሹፌር ነው ገዱ አቶ ኡጁሉ ታጣቂዎቹ ከቦታ ቦታ እንደሚንቀሳቀሱ ገልጸው ባለሀብቱና ሹፌሩን ያገኘዋቸው በአጋጣሚ መሆኑን ተናግረዋል። ኃላፊው አክለውም ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ የነበሩ የኢትዮጵያ ፌዴራል ፖሊስና የአካባቢው ሚሊሻ ኃይሎች በታጣቂዎቹ ላይ ወሰዱት ባሉት እርምጃ ሁለት የሙርሌ ታጣቂዎች መገደላቸውን ተናግረዋል።

በደቡብ ሱዳን ታላቁ ፒቦር አስተዳደር ዋና አስተዳዳሪ ጎላ ቦዮይ ስለ ጉዳዩ የሚያውቁት ነገር እንደሌለ ለቪኦኤ ተናግረዋል። በማያውቁት ጉዳይ ላይ ምንም መረጃ መስጠት እንደማይችሉ ገልጸዋል። በጋምቤላ ክልል ዲማ ወረዳ የሚገኙ ቀበሌዎች ከደቡብ ሱዳን ጋር የሚዋሰኑ በመሆናቸው በአካባቢው ታጥቀው የሚንቀሳቀሱ የሙርሌ ጎሳ ታጣቂዎች በተደጋጋሚ ዘረፋ ይፈጽማሉ ሲሉ ክስ አሰምተዋል። कब से पन्ने का ना हो तू मंगनो ना चो ले कब से जरा तो ही चो ከደቡብ ሱዳን ድንበር አቋርጠው ወደ ኢትዮጵያ የሚገቡ የሙርሌ ታጣቂዎች በጋምቤላ ክልል የተለያዩ ቀበሌዎች ውስጥ ሲቪሎችን በመግደል እና በዘረፋ ላይ በመሰማራት የተለያየ ጊዜ በተደጋጋሚ ከኢትዮጵያ በኩል ቅሬታ ይቀርብባቸዋል። ይህ ቅሬታ በተመለከተ ስለ ጉዳዩ ምላሽ እንዲሰጡት የደቡብ ሱዳን መንግስት መከላከያ ኃይል ቃል አቀባይ ሉል ሩአይ ጠይቀናቸው አካባቢው በታላቁ ፒቦር አስተዳደር ራሱን ሊሆን ችሎ የምተዳደር በመሆኑ የሙርሌ ታጣቂዎችን ጉዳይ ከዚያን እንድንጠይቅ ነግረውናል። ፒቦሪ አስተዳደር ዋና አስተዳዳሪ ጎላ ቦይ ደግሞ በጋምቤላ ክልል መንግስት ስለተገለጸው የባለ ሀብቱ ጥቃት የሚያውቁት ነገር እንደሌለ ተናግረዋል። ከሁለት ዓመት በፊት ታጣቂዎቹ የኢትዮጵያን ድንበር አቋርጠው ሲቪሎችን መግደላቸውን ማቁሰላቸውንና አግቶ መውሰዳቸውን በተመለከተ የአሜሪካ ድምፅ ዘገባን አጠናቅረው ነበር። በወቅቱም በጉዳዩ ላይ ምላሽ የሰጡን የደቡብ ሱዳን የታላቁ ፒቦሪ አስተዳደር አል አቀባይና የወጣቶች የባህል እና የኢንፎርሜሽን ሚኒስትር ጃይ አዶንግራናይ ደቡብ ሱዳን ሶስት የተለያዩ የአስተዳደር አካባቢዎች እንዳሉ፣ አንደኛው አራት የተለያዩ ጎሳዎችን የያዘው ታላቁ የፒቦሪ አስተዳደር አካባቢ ወይም ግሬት ፒቦሪ አድሚኒስትሬቲቭ ኤሪያ የሚባለው መሆኑን ገልጸዋል። ሙርሌ ከእነዚህ አራት ጎሳዎች ውስጥ አንዱ ጎሳ ሲሆን ይህንን ጥቃት የሚፈጽሙት ግለሰቦች ከዚህ ጎሳ የወጡ ግን ደግሞ ማህበረሰቡን የማይወክሉ የታጠቁ ግለሰቦች መሆናቸውን ገልጸው ነበር። ታጣቂዎቹ ጥቃቱን የሚፈጽሙት በኢትዮጵያውያን ብቻ ሳይሆን በደቡብ ሱዳናዊ ላይም በመሆኑ ጥቃቱን ለማስቆም ኢትዮጵያና ደቡብ ሱዳን መነጋገራቸውን ገልጸውልን ነበር። የወረዳው ምክትል አስተዳዳሪና የውሃና ማዕድን ጽሕፈት ቤት ኃላፊ አቶ ጅሉሉትም መንግስት ይህንን ግምት ውስጥ በማስገባት አካባቢው በፌዴራል ፖሊስ ጭምር እየተጠበቀ መሆኑን ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ በተከታዩ ዘገባ ደግሞ ወደ ጋና ነው የምናልፈው። በጋና ሆን ተብሎም ሆነ ባለማወቅ የሚሰራጩ ሀሰተኛ መረጃዎች በከፍተኛ መጠን ጨምረዋል። በመሆኑም አንዳንድ ጋዜጠኞች ትክክለኛ ዘገባዎችን በመስራት ሀሰተኛ መረጃዎችን ለመዋጋት ተስፋ ያደርጋሉ። አይዛ ካሌድዚ በዚህ ጉዳይ ያደረሰን ዘገባ ተከታዩ ነው። ኩዋኩ አሳንቴ የጋና ሀቅ አጣሪ በተሰኘ ፕሮጀክት ስር የሚሰሩ የጋዜጠኞችን ቡድን ይመራል። ፕሮጀክቱ መሠረቱን በዋና ከተማዋ አክራ ባደረገው ለምዕራብ አፍሪካ የተቋቋመ የሚዲያ ተቋም የሚመራ ነው። ቡድኑ በማህበራዊ ሚዲያና መደበኛ የመገናኛ ብዙሀን ሆን ተብለውም ሆነ ባለማወቅ የሚለቀቁ ሀሰተኛ መረጃዎችን ለመዋጋት ትልቅ ኃላፊነት የተጣለበት ሲሆን አሳንቴ እሱና ባልደረቦቹ በጣም ብዙ የሚሰሩበት ጉዳይ እንዳለ ያብራራል። በጣም ብዙ ጊዜ ሆን ተብሎ የሚሰራጭ ሀሰተኛ መረጃ አለ። ጠዋት ከእንቅልፋችን ስንነሳ በጣም ብዙ ቦታ ላይ ሰዎች ጠቅሰውን እናገኛለን። ይህን ነገር ልታጣሩልን ትችላላችሁ፣ እውነት ነው? ሊረዳን የሚችል ሰው አለ የሚል ጥቆማ ያስቀምጡልናል። ያንን መልእክት ስናገኝ ጉዳዩን አጣርተናል፣ እውነቱ ይሄ ነው፣ ይህ ትክክለኛ መረጃ ነው፣ ይህ ደግሞ ትክክለኛ አይደለም የሚል መልእክት እንተዋለን። ሀቅን ማጣራት አሳንቴ በፍላጎቱ የሚሰራው ስራ ነው። ላለፉት አምስት ዓመታትም ጋናውያን ትክክለኛውን መረጃ እንዲያገኙ ሲሰራ ቆይቷል። በሕዝቡ ላይ ቀጥተኛ ተጽዕኖና ተነሳሽነት በሚያመጣ ጉዳይ ላይ እየሰራው መሆኔ ትልቅ ደስታ ይሰጠኛል። ምክንያቱም ሀሰተኛ መረጃ አስከፊ ተጽዕኖ ሊያሳድር ይችላል። ከምሳሌ በኮቪድ-19 ጊዜ እጅግ በጣም ብዙ ሀሰተኛ መረጃ ይሰራጭ ነበር። የዩኒቨርሲቲ ተማሪ የሆነችው ፓርሻ ፏፋሌ ጌድዛ ሀሰተኛ መረጃ የሚያደርሰው ተጽዕኖ ቀጥተኛ ተጎጂ መሆኗን ትናገራለች። በዋትሳፕ መተግበሪያ በኩል የጋና ምክትል ፕሬዚዳንት መሐመዱ ባውሚያ ገንዘብ በነጻ እየሰጡ መሆኑን የሚገልጽ ሀሰተኛ መረጃ ተታላ ነበር። አንድ ሰው ባውሚያ ገንዘብ በነጻ እየሰጡ ነው የሚል ሊንክ ያለው መልእክት ላከልኝ። ስለዚህ ሊንኩን ተጫንኩትና የሚጠይቀውን ነገር አደረግኩኝ። ከዛ በዋትሳፕ ማጋራት አለብሽ ሲለኝ፣ እስከ ቀኑ መጨረሻ ሳጋራ ቆየሁ፣ ግን ገንዘቡን አላገኘሁም። ከዛ አንድ ሰው መጥቶ ሀሰተኛ መረጃ ስለሆነ ይህንን አይነት መረጃ እንዳልከተል ነገረኝ። ይህንን ሊንክ ለማጋራት ያጠፋሁትን ጊዜ አስቡት። ሌላ ነገር ልሰራበት እችል ነበር። በዛ ላይ የሞባይል ዳታይን ተጠቅሜ ሀሰተኛ መረጃ ነበር ያጋራሁት። በጣም ነው ያፈርኩት። አሳንቴና ቡድኑ መረጃ ለማጣራት በርካታ ዲጂታል መሳሪያዎችን ይጠቀማሉ። ለምሳሌ፣ ኢንቪድ የተሰኘው መተግበሪያ የቪዲዮ ምስሎች ምንጫቸው ከየት መሆኑንና ትክክለኛ መሆናቸውን በማጣራት ያግዛል። አሳንቴ ሌሎች ተመሳሳይ ለማጣራት የሚያገለግሉ መሳሪያዎች እንዳሉም ያመለክታል። በተለይ ቪዲዮዎችን ለማጣራት ኢንቫድ የተሰኘው የማጣሪያ መተግበሪያ ከፎቶዎች ላይ መረጃዎችን በማውጣትና ምንጩን በማረጋገጥ ያግዘናል። በቅርቡ ይፋ የተደረገም ጂኦስፓይ የተሰኘው መድረክም አለ። ከጉግል ጋር በመተባበር ፎቶዎች እና መረጃዎችን ከየት እንደሚመነጩ በማጣመር ያግዘናል። ሀሰተኛ መረጃን በመዋጋት አሳንቴ ብቻውን አይደለም። ከ ከአስር ዓመት በላይ በጋዜጠኝነት ያገለገለው ራቢዩ አልሐሰን የምዕራብ አፍሪካ ሀቅ አጣሪ ቡድንን ያስተባብራል። ተቋሙ ሀቅን ከማጣራት በተጨማሪም በምዕራብ አፍሪካ የሚሰራጩ ፕሮፓጋንዳዎችንም ይዋጋል። ጋና ሀቅ የዚህ ተቋም አንድ አካል ነው። ሀሰተኛ መረጃን መዋጋት ለእኔ ከስራ የሚያልፈ ነው የሚለው አልሐሰን ሀሰተኛ መረጃ በተራው ዜጋ በሀገራትና በአጠቃላይ ምዕራብ አፍሪካ ላይ እያደረሰ ያለውን ጉዳት እንደሚገነዘብ ይገልጻል። መጥፎ ተዋናዮች በሀገር ውስጥ ምን እየተካሄደ እንደሆነ ተረድተው የስህተት አካሄዶቹን ተረድተው ለራሳቸው መጠቀሚያ ከሚያደርጉበት ሁኔታ ሩቅ አይደለንም። ለዚያም ነው ጋዜጠኞች የራሳቸውን ሀቅ ማጣሪያ ዴስክ እንዲኖራቸው፣ ሀሰተኛ መረጃን መለየትና የሀሰተኛ መረጃ ዘመቻዎችን ማስቆም የሚችሉበት ክህሎት እንዲኖራቸው በማድረግ በራሳችን መንገድ ተጽዕኖ ለመፍጠር እየሞከርን ያለነው። አልሐሰንና ቡድኑ ስራቸውን ለመደገፍ በርካታ ዲጂታል መሳሪያዎችን ይጠቀማሉ። ከሁሉም የበለጠ ጥቅም ላይ የሚውለው ግን በማህበራዊ ሚዲያ ላይ የሚሰራጩ ተመሳሳይ ወይም ተዛማጅ ምስሎችን ለማግኘት የሚረዳው መተግበሪያ ነው። በዚህም ምክንያት አልሐሰን ሀቅን የማጣራት ስራ ሀሰተኛ መረጃ ከሚሰራጭበት ፍጥነት ጋር የሚወዳደርበት ጊዜ ይመጣል የሚል እምነት እንዳለው ይናገራል። ኢንተርኔት ላይ በጣም ብዙ ወጣቶች አሉ። ስለዚህ ልክ በመደበኛው መገናኛ ብዙሀን ይደረግ እንደነበረው የተለያዩ ቡድኖች ትርክትን ለመቆጣጠር ፍላጎት አለ። ስለዚህ ስራችን በጣም ጠቃሚ ነው። ወደፊት ያለው ነገር ተስፋ ሰጪ ነው። በጋና ብቻ ሳይሆን በአጠቃላይ አህጉሩ በመረጃ መዛባት ዙሪያ የበኩላችንን አስተዋጽኦ እያበረከትን ነው ብለን እናምናለን። አልሐሰን ወጣት ሀቅ አጣሪዎች ቡድኑን እንዲቀላቀሉም ድጋፍ እያደረገ ነው። ጊፍቲ ትሬሲ አሚኑ ከእነዚህ አንዷ ናት። እንደ ሀቅ አጣሪ የመጀመሪያው ልምዴ እዚህ ነው። ቀጣዩ ትውልድ ከተሰኘ የምርመራ ጋዜጠኝነት ስልጠና ወደዚህ ነበር የመጣሁት። ኩዋኩ በዚህ ስራዬ ትልቁን አስተዋጽኦ አድርጓል። ምክንያቱም ከስልጠናው በኋላ ሁሉንም የሚያሳየኝ እሱ ነው፣ አርታኤም ነው። ስለዚህ በሀቅ የማጣራት ጉዞዬ በጣም ድጋፍ ሲያደርግልኝ ቆይቷል። በጋና አቃጣሪ ፕሮጀክት አሳንቴም እውቀቱን ለወጣት ጋዜጠኞች በማጋራት ሀሰተኛ መረጃን መዋጋት የስራቸው ቁልፍ አካል መሆኑን ያረጋግጣል። በዘገባ ከተነገረው ወይም ሰውየው ካለው ያለፈ ነገር ለህዝቡ መንገር መቻሌ በጣም አስደንቆኛል። ተጨማሪ እርምጃ ሄጄ አንድ ነገር እውነት ነው ወይም አይደለም የሚለውን ማጣራት ችያለሁ። ጋና በታህሳስ ወር ብሔራዊ ምርጫ ልታካሄድ እየተዘጋጀች ባለችበት ወቅት ጋዜጠኞች ትክክለኛ መረጃ ለአድማጮቻቸው ለማድረስና የህብረተሰቡን እምነት ለመጠበቅ ወሳኝ የሆነውን ሥራቸውን መስራታቸውን ይቀጥላሉ። በአይዛክ ካለድዚ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጉሩ ወጣ ብለን ወደ ዩናይትድ ስቴትስ መለስ ስንል ደግሞ በዚህ ዓመቱ የአሜሪካ ፕሬዝዳንታዊ ምርጫ ለመራጮች ትላልቅ ከሆኑ ጉዳዮች መካከል አንዱ ኢኮኖሚው ነበር። የዶናልድ ትራምፕ ወደ ስልጣን መመለስ የሚጠባበቁ ብዙ አሜሪካውያን ትራምፕ ቅድሚያ ከሚሰጧቸው የመጀመሪያዎቹ ነገሮች ውስጥ ኢኮኖሚውን ማሻሻል አንዱ ይሆናል ብለው እንደሚጠብቁ ይናገራሉ። የአሜሪካ ድምጽ ስካት ስተርን በዚህ ዙሪያ ተከታውን ዘገባ ልኳል። ደረጃ ደስታ ያቀርበዋል። በኢኮኖሚው ላይ ያተኮረው የዶናልድ ትረምፕ የምርጫ ዘመቻ ምርጫውን ሲያሸንፉ እስካሰሙት የድል ንግግራቸው ጊዜ ድረስ ይዘልቃል። ልጆቻችን የሚገባቸውን እና እናንተ የሚገባችውን ጠንካራ፣ ደህንነቷ የተጠበቀና የበለጸገች አሜሪካን እስክናገኝ ድረስ እረፍት አላደርግም። አሽሊ ከርዚንገር ከካይዘር ቤተሰብ ተቋም ብዙ መራጮች በኢኮኖሚው ላይ ትኩረት ያደረጉ ሲሆን አሶሲየትድ ፕሬስ በተሰበሰበ የሕዝብ አስተያየት እንዳረጋገጠው የቤተሰቦቻቸው የቤተሰብ ፋይናንስ እየቀነሰ ነው የሚሉ መራጮች ቁጥር ከአራት ዓመታት በፊት ከነበረው ጨምሯል። ከርዚንገር እንደሚሉት በኢኮኖሚው ረገድ ብዙ ሰዎች ትራምፕን መርጠዋል። በማያወላዳ መልኩ ከመራጮች የተላለፈው መልእክት በተሸናፊው ወገንም እንዲሁ በግልጽ ተሰምተዋል። በምክር ቤቱ አናሳ መቀመጫ ያላቸው ዲሞክራቶች መሪ ሐኪም ጀፍሪስ ኑሯቸው ከእጅ ወደ አፍ ለሆነው አሜሪካውያን የኑሮ ውድነትን ዝቅ ከማድረግ ጀምሮ ለታታሪዎቹ ግብር ከፋይ አሜሪካውያን ችግሮችን ለመፍታት ወደ አንድነት በመምጣት ፋይዳ ባላቸው ጉዳዮች ላይ እንድናተኩር ይፈልጋሉ። በኒው ሜክሲኮ ጁዲ ኢቫንስ ትረምፕን የመረጡት የሸቀጦች ዋጋ በጣም ከፍተኛ ስለሆነ መሆኑን ይናገራሉ። የዋጋ ንረቱ በእርግጠኝነት ተጽዕኖ አሳድሮብኛል። የቤት ወጪ ባለፉት ሁለት ዓመታት ውስጥ በእጥፍ ጨምሯል። የኤሌክትሪክና ለመሳሰሉት ነገሮች የማወጣ ወጪ ትንሽ ከፍሏል። በሰሜን ካሮላይና አሮን አንደርሰን ትራምፕ ቀደም ሲል ኢኮኖሚውን አስመልክቶ ያሳዩትን ውጤት ያደንቃሉ። ትራምፕ ለእኛ ያስታክሉት ከዚህ በፊት እሳቸው በነበሩበት ጊዜ ጥሩ ነበር እና እሳቸው አሁንም ወደ ትክክለኛው መንገድ ይመልሱታል። ከሰሜን ካሮላይና ሌላው መራጭ ቻርልስ ቡድሮው ከአዲሱ አስተዳደር ፈጣን እርምጃ ይጠብቃሉ። የቁጥጥር ደንቦችን ይቀንሳሉ። በየአካባቢያቸው ተጨማሪ ገንዘብ ያወጣሉ። ሰዎች ብዙ ገንዘብ ስለሚኖራቸው በየአካባቢያቸው ብዙ ገንዘብ ያጠፋሉ። የነዳጅ ዋጋ ይቀንሳል። በቺካጎ ዩኒቨርሲቲ የፋይናንስ መምህሩ ማይክ ዌበር የዩናይትድ ስቴትስ ሸማቾችን የመሰለ ፈጣን ለውጥ ላያዩ ይችላሉ ይላሉ ሄዶ ሄዶ መጨረሻው ላይ በዋይት ሀውስ ውስጥ ማንም ይሁን ማን አንድ ፕሬዚደንት በአጭር ጊዜ ውስጥ ኢኮኖሚው፣ ፖሊሲው ላይ በተለይም ደግሞ እንዲሁ በዕለት ተዕለት ህይወታችን በምንሸምታቸው የአስቤዛ ዋጋዎች ላይ የሚኖረው ግንዛቤ በጣም ትንሽ ነው። የትራምፕ የኢኮኖሚ እቅድ ተጨማሪ ነዳጅ ዘይት ማውጣትን፣ ግብር መቀነስና አብዛኞቹ የምጣኔ ሀብት ባለሙያዎች በአሜሪካ ሸማቾች ላይ ከፍተኛ የዋጋ ጭማሪን ያስከትላል በሚሉት በገቢ እቃዎች ላይ የሚጣሉ ቀረጦችን ያካትታል። እዚሁ ዩናይትድ ስቴትስ እያለን ተመራጩ ፕሬዚዳንት ዶናልድ ትራምፕ የፌዴራል ኮሚኒኬሽን ኮሚሽን ወይም ኤፍሲሲ እንዲመሩ ብራንድ ካርንን አጭተዋቸዋል። ብራንዳን ካር በአሜሪካ ማንኛውንም ኮሚኒኬሽን በሚቆጣጠረው ኤፍሲሲ ውስጥ እንደ አውሮፓውያን አቆጣጠር ከ2017 ጀምሮ በኮሚሽነርነት አገልግለዋል። በቆይታቸውም ከከፍተኛ የቴክኖሎጂ ተቋማት እንዲሁም ከቻይና ተጋርጧል ያሉትን አሉታዊ ተጽዕኖ ሲጋፈጡ ቆይተዋል። የአሜሪካ ድምጿ ዶራ ማኳር የላከችውን ዘገባ እንግድ ወልድ ያቀርበዋል። ብረንደን ካር የፌዴራል ኮሚኒኬሽን ኮሚሽንን ኤፍሲሲ እንዲመሩ በተመራጩ ፕሬዚደንት ዶናልድ ትራምፕ ታጭተዋል። ለኮሚሽኑ ሊቀመንበርነት የታጩት ብረንዳን ካር በኮሚሽነርነት ሲያገለግሉ የቆዩ ናቸው። ኮሚሽኑ የቴሌቪዥንና የሬዲዮ ስርጭት ጣቢያዎችን፣ የስልክና የኢንተርኔት አገልግሎት አቅራቢ ኩባንያዎችን እንዲሁም ሳተላይቶችን ይቆጣጠራል። ብረንዳን ካር በአሁኑ ወቅት በኤፍሲሲ በኮሚሽነርነት የሚያገለግሉ ሲሆን በተቋሙም ለረጅም ጊዜ አገልግለዋል። ስቲቨን ማክድዌል በፍሎሪዳ ስቴት ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ፕሮፌሰር ናቸው። ግልጽ የሆነው ነገር ከፍተኛ ልምድ ያካበቱ መሆናቸው ነው። ከእንደ ኤሮፓ አቆጣጠር 2012 ጀምሮ በኮሚሽኑ ጠበቃ ሆነው ሰርተዋል። ደግሞም ግልጽ ናቸው። ይህም መልካም ነው። ኮሚሽኑ እንዴት እንደሚሰራ እንዲሁም ነገሮች በኮሚሽኑ ውስጥ እንዴት እንደሚከናወኑ እውቀቱ አላቸው። ትራምፕ የ45 ዓመቱን ጠበቃ ለሐሳብ ነጻነት የሚታገሉ ሲሉ ይገልጿቸዋል። ማኅበራዊ ሚዲያው የተወሰኑ የፖለቲካ አመለካከቶችን እንደሚያፍንና የቴሌቪዥን ጣቢያዎች ያሳያሉ ባሉት አድሎ ላይም ቁጥጥር ማድረግ እንደሚሹው ብረንደን ካር ፕሮጀክት 2025 በተሰኘው የወግ አጥባቂዎች መመሪያ ሰነድ ላይ አስፍረዋል። ብረንደን መታጨሻቸውን ተከትሎ ከፎክስ ኒውስ ጋር ባደረጉት ቃለመጠይቅ ይህን ብለዋል። አሜሪካውያን በከፍተኛ መጠን እየጨመረ ለመጣ ሳንሱር ተዳርገዋል። ይህን የሳንሱር ቁጥጥር ለማስወገድ አብረን መስራት አለብን። ሁለተኛው ሚዲያን የተመለከተ ነው። በሚዲያ ላይ ያለው እምነት ከዚህ በፊት ባልታየ መጠን ቀንሷል። የስርጭት መጠን ጣቢያዎች ሕዝቡን ማገልገላቸውን ለማረጋገጥ ኮሚሽኑ ሊያደርጋቸው የሚችሉ በርካታ ነገሮች አሉ። እነዚህ ማሻሻያዎች በነጻነት መናገርን የሚፈቅደውን ሕገ መንግስት የሚጋፉ ናቸው የሚል ትችት ይቀርብባቸዋል። ጀሲካ ጎንዛሌዝ ፍሪ ፕሬስ በተሰኘውና ለሚዲያ ነጻነት በሚሟገት ድርጅት ዋና ስራ አስፈጻሚ ናቸው። እርሳቸው ካቀረቡት ሀሳቦች አንዱ ማስታወቂያ አስነጋሪዎችና ሌሎችም ወገኖች እንደ ጸያፍ የሚቆጥሩትን ነገር የግል ኩባንያዎች እንዲያሰራጩ ማስገደድን ነው። በሌላ አነጋገር የፌዴራል መንግስቱን ጉልበት በመጠቀም የግል ኩባንያዎች አንዳንድ ሀሳቦችን እንዲያስተናግዱ ማስገደድ ነው። ብረንዳን ካር የኢንተርኔት አገልግሎት ለአሜሪካውያን ይበልጥ እንዲዳረስ ይሻሉ። በቻይና የተሠሩ ቴክኖሎጂዎችና መሳሪያ አቅራቢዎች እንዲሁም በቻይናውያን ባለቤትነት የሚተዳደረው ቲክቶክ በአሜሪካ ብሔራዊ ደህንነት ላይ ስጋት እንደደቀኑ ይገልጻሉ። ሲሲፒ የቻይና ኮሚኒስት ፓርቲ በአሜሪካና ነጻነታችን ላይ የሚመጣው በአንድ መንገድ ብቻ አይደለም። በርካታ መሳሪያዎችን እና አገልግሎቶችን ይጠቀማል። ለዚህም ነው ነቅተን መጠበቅ ያለብን። ካር ወደፊት በሚመሩት ኮሚሽን ከሁለቱም ፓርቲዎች የሚወከሉ አምስት አባላት ባሉት ቡድን ውስጥ እርሳቸው ያነሱት የብሔራዊ ጸጥታ ስጋት ጉዳይ አከራካሪ የመሆን እድሉ ዝቅተኛ ነው። የፍሎሪዳ ስቴት ዩኒቨርሲቲው ስቲፈን ማክዶዌል፣ የተወሰነ ገንዘብ ቀድሞ ተመድቧል። አንዳንድ መሳሪያዎችን ነቅሎ ደህንነታቸው አስተማማኝ ነው ተብሎ በሚታመኑ መሳሪያዎች ለመተካት ገንዘብ ተመድቧል። ብረንደን ካር ኤፍሲሲን እንዲመሩ በትራምፕ በታጩ በጥቂት ጊዜያት ውስጥ ኮሚሽኑ ሲከተል የነበረውንና ብዝሃነት እኩልነትና ሁሉን አቃፊነት የሚመለከተውን ፖሊሲ እንደሚሽሩ አስታውቀዋል። ዶራ መኳር ለላከችው ዘገባ እንግዲ ወለነኝ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የመጀመሪያው ክፍል መሰናዷችን በዚሁ ተጠናቋል። ወደ ሁለተኛው ክፍል ቅንብራችን ነው የምናልፈው። የሁለተኛው ክፍል ቅንብራችን ሳምንታዊ የጤና መሰናዶ ነው። የዛሬው የጤና መሰናዷችን ፋይብሮይድስ በመባል የሚጠራውን የማህፀን እጢ በሽታ ይመለከታል። በኡጋንዳ የሚገኙ የሕክምና ባለሙያዎች በምስራቅ አፍሪካ ሀገራት ከሚገኙ አስር ሴቶች አራቱ ካንሰር ባልሆነው የማህፀን እጢ ወይም ፋይብሮይድ ህመም ይሰቃያሉ ይላሉ። ይህምም በአብዛኛው የሚታየው በመውለድ እድሜ ክልል ውስጥ ባሉ ሴቶች ላይ ነው። በሽታውን ለማከም ቀዶ ጥገና የመሳሰሉ ሕክምና አማራጮችን የሚጠይቅ ቢሆኑም ብዙ ሴቶች ሕክምናውን ለመውሰድ ያመነታሉ። የአሜሪካ ድምጽ ዘጋቢ ሀሊማ ቱማኒ ከካምፓላ በዚህ ዙሪያ ያዘጋጀችው ዘገባ ተከታዩ ነው። የማፀን ፋይብሮይድ እጢዎች ብዙውን ጊዜ የሴቶች የወር አበባ መምጣት በሚጀምርበት ወቅት የማፀን ግድግዳ ውስጥ የሚፈጠሩና የሚያድጉ እጢዎች ናቸው። እንደ የሆድ ህመም ሽንትን ቶሎቶሎ ቶሎ ማምጣትና በወር አበባ ጊዜ ብዙ ደም መፍሰስን የመሳሰሉ ምልክቶችን ያስከትላሉ። ጥናቶች እንደሚያሳዩት የማፀን ፋይብሮይድ ኡጋንዳ ውስጥ ያሉትን ጨምሮ በመውለድ እድሜ ክልል ውስጥ በሚገኙ በተለይ ጥቁር ሴቶች ላይ በብዛት የሚታይ ዋነኛ የበሽታ ምንጭ እንደሆነ ይነገራል። ዶክተር አቱ ሄርዌይ ሱዛን ካምፓላ በሚገኘው ሙላጎ የሴቶችና የአራስ ህጻናት ልዩ ሆስፒታል የጽንስና የማዕፀን ሐኪም ናቸው። ፋይብሮይድ እጢዎች እያደጉ ሲሄዱ ብዙ ደም መፍሰስ፣ ህመምና ጤንነት ማጣት ሊያስከትሉ እንደሚችሉ ገልጸው ብዙ ሴቶች ግን የህክምና እርዳታ ለማግኘት እንደሚዘገዩ ይናገራሉ። ከእነዚህ ሴቶች መካከል አንዳንዶቹ እጢው ፊኛቸውን እየገፋው ሽንታቸው ቶሎ ቶሎ ሊመጣ ይችላል። ሌሎች ደግሞ እጢው እያደገ ፊንጢጣቸውን እየተጫነው የሆድ ድርቀት ሊገጥማቸው ይችላል። ያ ሲሆን አንዳንድ ሴቶች መጸነስ ሳይችሉ እየቀሩ ለህክምና ሲመጡ እናያለን። የ38 ዓመቷ ጃሊያት ናሙዋያ በ በ25 ዓመቷ ተመሳሳይ ምልክቶች አጋጥመዋታል። ከእጽዋት የተቀመሙ መድኃኒቶችን ሞክራለች። ይሁን እንጂ ይህ ግን ህመሟን አላቀለለላትም ወይም አላስወገደላትም። በመሆኑም ናሙዋያ ሆስፒታል ሄዳ ህክምና ለማግኘት ወስናለች። ሆስፒታል ሲሄድ የተዘጉ የደም መተላለፊያዎችና ከዚያም አንዳንድ ፋይብሮይድ እጢዎች ተገኙ። በተለይ ለፋይብሮይድ እጢው የምንወስደው የተለየ መድኃኒት ሰጡኝ። ጃሊያት የዶክተሮችን ምክር በመከተል ቀዶ ጥገና የተደረገላት ሲሆን እሱንም ተከትሎ እስከ ስድስት ወር ድረስ ለእጢዎቹ በመርፌ የሚሰጥ መድኃኒት ወስዳለች። ያ ለተወሰነ ጊዜ ደሙን አስቆሟላታል። እንደ አውሮፓ አቆጣጠር 2023 መጀመሪያ ላይ ግን ህመሙ እና ደሙ ተመልሶ በመምጣቱ ድንጋጤ ላይ ጥሏታል። አሁንም ጃሊያት ምን ሊሆን ይችላል? ህመሙ የተመለሰው ለምንድን ነው? ማርገዝ ያልቻልኩትስ ለምንድን ነው? ታውቂያለሽ፣ የማታረግዥ ከሆነ በእኛ በአፍሪካ ማህበረሰብ ውስጥ ከባልሽ ጀምሮ የተወገዝሽ ነሽ። ማርገዝ ከማትችል ሴት ጋር ማን መቆየት ይፈልጋል? እንዲያውም አንዳንድ ሰዎች ይህች ሴት የተረገመች ናትም ይላሉ። ዶክተር አቱ ሄርዌይ ምንም እንኳ ለአንዳንድ የማሕፀን እጢዎች ወይም ፋይብሮይድስ በጥቂቱ ወደ ውስጠኛው የሰውነት አካል በመግባት የሚሰጥ ህክምና ቢኖርም አብዛኞቹ ሴቶች ግን ቀዶ ህክምናን ስለሚፈሩ ወደ ሆስፒታል ከመምጣት እንደሚቆጠቡ ያመለክታሉ። ሁሉም የማሕፀን እጢ ፋይብሮይድ በቀዶ ህክምና መውጣት የለበትም። በቅርበት እያየን የምንከታተላቸው አሉ። የማያስቸግሩሽ ከሆነ ማውጣት ሳያስፈልግ መኖር ትችያለሽ። ዶክተር አቶ ሄርዌ እንደተናገሩት የአማራጭ ህክምናዎች ኃይለኛ የአልትራ ሳውንድ ንዝረት በመልቀቅ እጢውን እንዲሟሟ ማድረግን ጨምሮ እጢው የሚመገበውን ደም እንዳያገኝ ወደ ማፀን ደም የሚያስተላልፈውን መስመር መዝጋት ይገኙበታል። ፕሮፌሰር አንቢትረስ በአፍሪካ ክፍል የዓለም አቀፍ የማህፀን ህክምና የፅንስ ህክምና ፌዴሬሽን ፕሬዚደንት ናቸው። ሴቶች ተከታታይ ምርመራ ሊደረግላቸው እንደሚገባና መንግስታት የሆስፒታል አገልግሎትን ተደራሽና ተመጣጣኝ ለማድረግ ብዙ መስራት አለባቸው ይላሉ። ስለ ማህጸን እጢ መጀመሪያ ተገቢ ጥያቄዎችን መጠየቅ አለብን። የምንከታተላት ሴት መጸነስ ትፈልጋለች ወይስ መውለድ አቁማለች? በጣም ብዙ ደም የሚፈሳት ከሆነ ቅድሚያ የሚሰጠው ጉዳይ ምን ይሆናል? ማሕፀኑን ማውጣት አለብን ወይስ እጢውን ማውጣት ይኖርብናል? የሚፈሳውን ደም ለመቀነስ ጭምር የሚረዱ የቤተሰብ ምጣኔ ዘዴዎችም አሉ። እነሱም መጠቀም ይሻላል ወይስ ሌላ አማራጭ አለ? ይሄ ሁሉ ታዲያ ህክምና በጤና መድህን ይሸፈናሉ የሚለውንም ጥያቄ ያካትታል። ከራሷ ምን ያህሉ ወጪውን መሸፈን ይኖርባታል ወይም ትችላለች ወደሚሉ ጥያቄዎችም ይመልሰናል። የማህፀን እጢ ወይም የፋይብሮይድ ሕክምናን ለማግኘት በሚያስፈልገው ከፍተኛ የገንዘብ ወጪና ከህብረተሰቡ ልጅ እንዲወልዱ በሚደርስባቸው ጫና የተነሳ ጃሊያትና ሌሎች በርካታ የኡጋንዳ ሴቶች በማህፀን እጢ ወይም ፋይብሮይድ ህመም እየተሰቃዩ መሆናቸውን ባለሙያው ተናግረዋል። ዝግጅታችን ከአሜሪካ ድምጽ ራዲዮ ይቀጥላል። ተከታዩ ዝግጅታችን ደግሞ በዓለም ላይ የላቀ ትምህርት ከሚገኝባቸው አይቪ ሊግ የሚባሉት ትምህርት ቤቶችን ያስቃኘናል። በመላው ዓለም ላይ የላቀ የትምህርት ስኬት ያስመዘገቡ ወጣቶች የከፍተኛ ትምህርታቸውን ለመከታተል ከሚመርጧቸው ሀገራት አንዷ ዩናይትድ ስቴትስ ናት። በተለይ ትልቅ ስም ያላቸው አይቪ ሊግ ተብለው የሚጠሩ ትምህርት ቤቶች ውስጥ እድል ያገኙ ዘንድ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ ወደሚገኙት ስምንት ዩኒቨርሲቲዎች ማመልከቻዎቻቸውን ያስገባሉ። እድሉን የሚያገኙት ግን ጥቂቶቹ ብቻ ናቸው። ለዚህ እድል ከበቁት ኢትዮጵያውያንና ና ትውልድ የኢትዮጵያውያን ወጣቶች ጋር አጭር ቆይታ ያደረገው ሀብታሙ ስዩም የወጣቶችን ልምድ በቀጣዩ ዘገባ ያጋራናል። በየዓመቱ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ በሚገኙ ትልቅ ክብር በሚሰጣቸው አይቪ ሊግ እየተባሉ በሚጠሩ ዩኒቨርሲቲዎች ውስጥ ይማሩ ዘንድ ያመለክታሉ። ከመላ ሀገሪቱ እንዲሁም ከዓለም አቀፍ አመልካቾች ከስምንት ዩኒቨርስቲዎች የአንዱ ተማሪ የመሆን እድሉን የሚያገኙት ግን ጥቂቱ ብቻ ናቸው። ያን እድል ማግኘት ለአመልካች ተማሪዎችም ሆነ ለቤተሰቦቻቸው የሚሰጠው ኩራት የላቀ ነው። በየል ዩኒቨርሲቲ ውስጥ ተማሪ የሆነችው ሄልዳና ጥበቡ ያን ቅጽበት ዛሬም አትረሰውም። በእጅጉ የሚያስደንቅ ቅጽበት ነበር። ይል ሳለሞ የቆየሁት ትምህርት ቤት ስለነበር አስቀድሜ ነበር ያመለከትኩት። በቀደመው ውሳኔ መሰረት ሳይቀበሉኝ ሲቀሩ ግን ማመልከቻዬ ወደ መደበኛው የቅበላ ሂደት ተዘዋወረ። ሕልሜ ላይሳካ እንደሚችል ማሰብ፣ የኋላኋላ ደግሞ ተቀባይነት ማግኘቴን ማወቅ በእጅጉ ስሜት ውስጥ የሚከት ነበር። የምስራቹን በምሰማበት ወቅት ከአባቴ ጋር የተለያዩ ኮሌጆችን እየጎበኘን ነበር። አንዲት ጠባብ ክፍል አግኝቼ ላፕቶፔን ከፍቼ ኢሜይሉን ስመለከት ግን ማመን አቃተኝ። ከሌሎች ሰዎች ጋር ወደ ነበረው አባቴ ሮጥኩና ወደ ጆሮ ተጠግቼ የልገባሁ ተቀበሉኝ አልኩት። ፊቱ ዛሬም ድረስ አይረሳኝም። ለማመን ከብዶት ነበር። በመቀጠል እናቴንና የተቀረውን ቤተሰቦቼን ደወልኩላቸው። ሁሉም ይዘፍኑና ይጨፍሩ ነበር። መቼም መቼም የማልረሳው አስገራሚ ጊዜ ነበር። ከዩናይትድ ስቴትስ በሺዎች ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ የዩኒቨርሲቲ ለመቀላቀል እድሉን ካገኙት መካከል አንዷ መርአት ሰማናት። መርአት ለቅበላ የሚያወቁ መረጃዎችና መደላድሎች ብዙም በሌሉበት ሁኔታ ውስጥ ሆና ዩኒቨርሲቲውን ለመቀላቀል ስታመለክት እድሉን ስለማግኘቷ እርግጠኛ አልነበረችም። የሚነግረንም ሰው የለም። እንደዚህ አይነት ኦፖርቹኒቲ እንዳለ እና ረፍዶ ነው ብዙ ጊዜ የምናውቀው ለዛ በጣም ዝም ብዬ እድሌን ለመሞከር ያክል ነበረ አፕላይ ያደረግኩት። ከዛ አፕላይ ካደረግኩኝ በኋላ በጣም እንደውም በጣም ወድጀው ትምህርት ቤቱን ስለነበረ ዲሲዥን ሌተር ሲደርሰኝ ራሱ ማየት አልፈለግኩኝ ነበረ። ስለዛ ሳልከፍተውን የቆየሁት ውስጥ ኦገስት ሶስት ሳምንት ነገር ቆይቻለሁ። አልከብተው በጣም መክፈት አቅቶኝ ማለት ነው። እና በስተመጨረሻ ከክፈትክስ በላ በጣም ነው የደነገጥኩት። በቀጥታ እንደውም ጥቁር አንበሳ ነበርኩኝ የህክምና ነበር የደረሰኝ ኢትዮጵያ ባለውበት ሰአት ማለት ነው። ወደዚህ ከመምጣቴ በፊት እና እዛ ቁጭ ብዬ ነው ለአባት ናልናት ደውዬ ነገርኳቸው። በጣም ተደሰቱ። ያው በጣም ጥሩ ነበረ። ሁለቱ ወጣት ሴቶች በአሁኑ ሰዓት በዩኒቨርሲቲ ውስጥ ወደ ህክምና ትምህርት የሚያሻግሯቸው ትምህርቶችን እየተከታተሉ ይገኛሉ። ዝነኛ በሆነው የል ዩኒቨርሲቲ ውስጥ የሚሰጠው ትምህርት ከፍተኛ ትጋትና የመንፈስ ጥንካሬ የሚሻ እንደሆነም ይናገራሉ። የባዮ ሞለኪላር ትምህርት ክፍል ሁለተኛ መተማሪ ለሆነችው ሄልዳና ዩኒቨርሲቲውን በተቀላቀለች ማግስት ፈታኝ የሆነባትን ነገር እንዴት አስረዳለች። በተለይ በየል የመጀመሪያ ዓመት ቆይታዬ ብዙ አቅም ያላቸውና በተፎካካሪ ግለሰቦች መከበቤ ጫና ፈጥሮብኝ ነበር። በየል እንደ ሌሎች የአይቪ ሊግ ትምህርት ቤቶች እጅግ የተከረረ ፉክክር ባይኖርም ብዙዎቻችን የድኅረ ምረቃ ትምህርትን አላማ ስላደረግን የአካዳሚክ ደረጃችንን ለማላቅ ጠንካራ ተነሳሽነት አለን። ከዚህ ነባራዊ ሁኔታ ጋር ለመላመድ ፈታኝ ነበር። ምጡቅ አስተሳሰብ ባላቸው እኩዮቼ መከበቤን ተከትሎ በራሴ ለመተማመን ከብዶኝ ነበር። ጠበቅ ያለው የትምህርት አሰጣጥ በራሴ እስክጠራጠር የል ውስጥ ባለኝ ስፍራ ላይ ጥያቄ እንዳነሳ እስከ ማድረግ የደረሰ ጫናም አሳድሮብኛል። በጊዜያት ውስጥ ግን እነዚህን ስሜቶች ለማሸነፍ ችያለሁ። ከፍተኛ ፈተና ነበር። የሞለኪውላር ባዮፊዚክስና ባዮኬሚስትሪ ትምህርት ሶስተኛ ዓመት ተማሪ የሆነችው ምርአት በበኩሏ የጊዜ አጠቃቀምና ትምህርቱ የሚሰጥበት ሂደት ተወልዳ ካደገችበት ሀገር ጋር ባለው ልዩነት ምክንያት የእንግድነት ስሜት ተሰምቷት እንደነበረም ትናገራለች። አሰጣጡ በጣም ጥሩ ነው። ብዙ ጊዜ አሁን ከኢትዮጵያ በተለይ የሚለየው ነገር አስተማሪ እና ተማሪ ኢንተራክሽኑ በጣም ኢትዮጵያ በጣም ትንሽ ነው። ብዙ ጊዜ አስተምረው ነው የሚወጡት። ያን ያክል ጥሩ የሆነ ግንኙነት አትፈጥርም ከአስተማሪ ጋር። እዚህ ግን በጣም እንደ ቤተሰብ ናቸው። ያግዙሃል። የራሳቸው የሆኑ ሰዓቶች ያመቻቹልሃል አንተን ለመርዳት ማለት ነው። በጣም ጥሩ አስተማሪዎች ነው ያሉት። ነገር ግን አንድ ትምህርቱ ላይ ያለኝ የተወሰነ ቅሬታ፣ እዚህ ያሉት አስተማሪዎች ፕሮፌሰሮች ናቸው። ሶ ሞር ፎከሳቸው ወደ ሪሰርች ነው። የሚሰሩትን ሪሰርች ነው የሚወዱት ስለ ሪሰርች ተወራቸው በቃ ሙሉ ቀን አይደብራቸውም። እና ትንሽ ያ ነገር አንዳንዴ ሞር ከአስተማሪነት ሚናቸው ላይ ትንሽ ይቀንስባቸዋል። ለዛ ሞር ፎከስ አድርገው ላይክ ማስተማሩ እንደ ጎን ለጎን የሚታይ ስራ ነው እንጂ ሜን ስራቸው አይደለም። ጀስት ፕሮፌሰርነቱንም ለማግኘትም የሚያደርጉት ነገር ስለሆነ ማለት ነው። ግን ኢትዮጵያ ግን በጣም ጠንካራ አስተማሪዎች አሉ። ስራቸው ያ ነው። ለዛ በጣም ተደስተው ጓግተው ነው የሚያስተምሩት። በተጨማሪም ደግሞ አሁን በጣም በንትንም እንቀራረባለን ብዙ ጊዜ በእድሜም ሆነ በትምህርት ስታተስ ሞስትሊ እኔ ኔጌቲቭ ነው ብዬ አላስብም። ግን ኢት ማይ ቢ ኮንትሮቨርሺያል ግን ማስተርሶች ምናምን ናቸው የሚያስተምሩ ማስተርስ ኦር ዲግሪ ያለው ሰው እና ያ ነገር ጥሩ ነው ብዬ አስባለሁ። ምክንያቱም ትምህርቱን በንበኛ መልኩ ለመመጠን በጣም ቀላል ነው እንደዛ ሲሆን። ፕሮፌሰሮች በጣም ብሮድ እውቀት ስላላቸው ሌላ ነገር ሲያወሩ ምናምን የሆነ አንዳንዴ ሳት ያደርጋሉ። ከማስተማር ሂደት ላይ ያስተዋልኩት ነገር እሱ ነው። እንደ ምርዓት ያሉ በተለይ ከኢትዮጵያ ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ከሀገሬው ባህል ጋር ለመግባባት ጊዜ ሊፈጅባቸው ይችላል። ምርዓት ለትምህርት የመጣችበትን ሀገር ባህል ፈጥኖ በመረዳትና በማክበር ቆይተዋን የተሻለ ለማድረግ እንደቻለች ትናገራለች። ዩናይትድ ስቴትስ ውስጥ ያደገችው ሄልዳና በበኩሏ ከኢትዮጵያዊ ማንነቷ ጋር የበለጠ ለመቀራረብ እድል ያገኘችው የል ዩኒቨርሲቲን ከተቀላቀለች በኋላ እንደሆነ ታስታውሳለች። በማመለከትበት ጊዜ ደጋፊ ማህበረሰብ ማግኘት ለእኔ ወሳኝ ነበር። አርካንሳስ ውስጥ ሳድግ ከባህሌ ጋር የነበረኝ ቁርኝት የተወሰነ ስለነበር ከማንነቴ ውስጥ ግዙፉ ክፍል እንደጎደለ ይሰማኝ ነበር። በየል ዩኒቨርሲቲ የሚገኘው የኢትዮጵያ ተማሪዎች ማህበር ባለፉት ሁለት ዓመታት ውስጥ ለእኔ ግሩም ማህበረሰብ ሆኖልኛል። ከሌሎች ትምህርት ቤቶች ጋር ሲወዳደር አባላቱ አነስተኛ ቢሆኑም በዚህ ሀገር የተወለዱና ዓለም አቀፍ የኢትዮጵያና ኤርትራ መሰረት ያላቸውን ተማሪዎች አካቷል። የባህላዊ ምግብ ማብሰል ውድድርን፣ የአዲስ ዓመት በዓልን የመሳሰሉ የተለያዩ ዝግጅቶችን እናዘጋጃለን። በኢትዮጵያውያን ባህላዊ ውዝዋዜ ላይ የሚያተኩር ደስታ የተባለ የውዝዋዜ ቡድንም አለን። በዚህ ቡድን አማካኝነት የተለያዩ ብሔረሰቦችን ጭፈራ ተምሬያለሁ። ብዙ ጓደኞቼ እኔን ለማገዝ በአማርኛ ስለሚያናግሩኝ አማርኛይንም ቀስ በቀስ አሻሽያለሁ። የዩኒቨርሲቲን የመሰሉ የሚቀበሏቸው ተማሪዎች እጅግ ጥቂት በሆኑባቸው የትምህርት ተቋማት ውስጥ ተቀባይነትን ለማግኘት ጥብቅ የማጣሪያ ሂደትን ማለፍ ይጠይቃል። ለመሆኑ መሰል የትምህርት ተቋማትን መቀላቀል የሚሹ ወጣቶች ምን ሊያደርጉ ይገባል? ምርአት ሰማ በመጀመሪያ ያው ትንሽ ያስቸግራል፣ እውነት ነው። ግን ትምህርት ቤቱም ማህበረሰቡም ብዙ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንዳሉ አያሳውቁም። ለዛ በተቻለ አቅም ከውጭ እንደዚህ አይነት ነገር ፍላጎት የሚኖርን ከሆነ ጉግልም አሁን በጣም የተስፋፋ ነገር ነው። በደንብ ሰርች ማድረግ ዩኒቨርሲቲዎቹን ማወቅ ምን አይነት ነገር እንደሚፈልጉ፣ ምን አይነት ሚሽን እንዳላቸው፣ ምን አይነት ኮር ቫሊዩ እንዳላቸው መረዳት እና እነዚህ አይነት ነገሮችን ሞር አፕላይ በሚያደርጉበት ጊዜ እንዲጠቀሟቸው ማድረግ ነው የመጀመሪያው ነገር። ሁለተኛው ደግሞ እርዳታ መጠየቅ ምንም ማለት አይደለም። ያው ትንሽ ይከብዳል እንደ ኢትዮጵያውያኖች፣ ግን አንድ ሰው የምትፈልግበት ደረጃ ጋር ካለ እና እንደ አጋጣሚ የሆነ ከዛ ሰው ጋር ኮኔክት የምታደርግበት እድል ከተፈጠረ፣ ኢቨን ባይፈጠር ራሱ ኮኔክሽኑን ለመፍጠር መሞከር በጣም ኢምፖርታንት ነው ብዬ አስባለሁ። እኔ አሁን በጣም ብዙ ተማሪዎች በዚህ አጋጣሚ ሪቻት ያደርጉ ድሮ መማርበት የነበረበት ቦታም ሊሆን ይችላል፣ ከዛም ውጭ ሊሆን ይችላል። በአብዛኛው አዲስ አበባ ውስጥ ያሉ ተማሪዎች በተለይ ሪቻት ያደርጉኛል ስለ እንደዚህ አይነት ነገር እና ማንም ሰው እኔም ተረድቼ ነው እዚህ የደረስኩት ሰው መርዳቱን እፈልገዋለሁ። ለዛ ሰው ሁሉ ጥሩ ኦፕን የሆነ ማይንድ አለው ብዬ ነው ማስበው። ለዛ ሁሌም ቢሆን እርዳታ መጠየቁ ጥሩ ነው። ሲቀጥል ደግሞ ዩትዩብ በጣም አሁን ኢሴ ምናምን ሲጻፍ በጣም የሚቸገሩት ተማሪዎች ያው የጽህፈት ክህሎታቸው ላይ ነው። ያው በሌላም ቋንቋ በእንግሊዝኛም ስለሆነ አፕሊኬሽኑ የሚሆነው ትንሽ ይቸገራሉ እና ያንን ያንን ነገር ለማዳበር ዩትዩብ ቪዲዮዎች ላይ ፍሪ የሰሩትን ሰዎች ከዚህ በፊት ያጋራሉ የጻፏቸውን ኢሴዎች እና እነሱ ነገሮች በጣም መጠቀም እነሱን ፕላትፎርሞች ሞር ወደዛ ጊር ፎከስ እንዲያደርግ ኤልዳና በበኩሏ አመልካቾች ወደ ዩኒቨርሲቲው በሚልኩት ማመልከቻ ውስጥ ሊያካትቱት ስለሚገባው ጉዳይ ቀጣዩን ታክላለች። ለዚህም ሆነ ለሌሎች የአይቪ ሊግ ዩኒቨርሲቲዎች የሚያመለክቱ በሚሊዮኖች የሚቆጠሩ ሰዎች ተመሳሳይ ታሪኮችን ይልካሉ። እኔ ግን የእያንዳንዱን ሰው ታሪክ ልዩ የሚያደርጉ መለያ ባህሪያት አሉ ብዬ አምናለሁ። የማመልከቻ ሀተታይን በምጽፍበት ጊዜ ልዩ በሚያደርገኝ ነጥብ ላይ ነበር ያተኮርኩት። አንድ የቤተሰቤ አባል በእያንዳንዱ ትንሽ ነገር ውስጥ ልዩ የሚያደርጉ ጉዳዮች እንዳሉ አስታውሶኛል። ለምሳሌ በአስራዎቹ ዕድሜ ውስጥ ከቤተሰቦቼ ጋር ከስፍራ ስፍራ በመዘዋወር ኖሬ ነበር። መጀመሪያ ላይ ይህን እንደተለመደ ተሞክሮ ቆጥሬው ነበር። ነገር ግን ይህ ሁኔታ ለሌሎች ትምህርት ቤት ስርዓቶች ራሴን በማደራጀትና ለትምህርት ቅድሚያ በመስጠት ረገድ ምን አይነት ተጽዕኖ እንዳሳደረብኝ ማጋራት በመቻሌ ከሌሎች አመልካቾች ጎልቼ እንደወጣ ረድቶኛል። ሁለቱም የኤል ዩኒቨርሲቲ ተማሪዎች የጀመሯቸውን ትምህርቶች በብቃት በማጠናቀቅ የህክምና ትምህርታቸውን ለመቀጠል ህልም ሰንቀዋል። ታታሪነትና ለሚገጥሙ መሰናክሎች እጅ ያለመስጠት ከፍተኛ ፉክክር ባለባቸው የአሜሪካ የትምህርት ተቋማት ውስጥም ለመልካም ደረጃ የሚያደርሱ ለመሆናቸው የሁለቱ ወጣቶች ልምድ አስተዋሽ ይመስላል። ለአሜሪካ ድምፅ ሀብታሙ ስዩም Washington, D.C. አድማጮችና ተመልካቾቻችን አሁን የደረሰን አንድ ዜና አለ። በዊስኮንሰን ግዛት ትምህርት ቤት በተኩስ ብዙ ሰዎች መቁሰላቸውን ፖሊስ አስታወቀ። በዩናይትድ ስቴትስ ዊስኮንሰን ግዛት በሚገኝ የክርስቲያን ትምህርት ቤት ውስጥ ዛሬ ሰኞ በተፈጸመ ተኩስ በርካቶች ላይ ጉዳት መድረሱን ፖሊስ ተናግሯል። ጥቃቱ የተፈጸመው በግዛቱ ርዕሰ መዲና ማዲሰን በሚገኘው አበንዳንት ላይፍ በተሰኘ ክርስቲያን ትምህርት ቤት ነው ሲል ፖሊስ ተናግሯል። ይህ በሂደት ላይ ያለ ምርመራ ነው። የማድሰን ያለው የማድሰን ከተማ ፖሊስ ተጨማሪ መረጃ እንደደረሰን እናሳውቃለን ያለ ሲሆን፣ አሁን ላይ ሰዎች ከአካባቢው እንዲርቁ ነው የምንፈልገው ብሏል። አበንዳንት ላይፍ የክርስቲያን ትምህርት ቤት ከሃይማኖት ጋር ተያያዥነት የሌለው ትምህርት ቤት ሲሆን ከመዋለ ሕፃናት እስከ ሁለተኛ ደረጃ ያሉ 360 ያክል ተማሪዎች እንዳሉት በድህረ ገጹ ላይ ተገልጿል። አድማጮች የዚህን ዜና ዝርዝር በነጋው ምሽት መሰናዷችን የምናቀርብ ይሆናል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፉትን መሰናዶች ነው እየተከታተላችሁት ያላችሁት እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ተከታዩ ደግሞ ሳምንታዊ የስፖርት መሰናዶ ነው። ሀብታሙ ስዩም እንደሚከተሉ አዘጋጅቶታል። የቀድሞ የቻይና የወንዶች ብሔራዊ የእግር ኳስ ቡድን አሰልጣኝ በጉቦ ወንጀል የ20 ዓመት እስራት እንደተፈረደባቸው የሀገሪቱ መንግሥት የዘናው ታር በሳምንቱ መገባደጃ ዘግበዋል። በአንድ ወቅት ለእንግሊዙ ኤቨርተን ቡድን የአማካይ መስመር ተጫዋች የነበሩት ሌታይ የሀገሪቱ ብሔራዊ ቡድን አሰልጣኝነት ኃላፊነታቸውን በመጠቀም ከ7 ሚሊዮን ዶላር በላይ ጉቦ ተቀብለዋል ሲል የማዕከላዊ ሁቤ አውራጅዋ ከተማ ዢያንግ ፍርድ ቤት ቅጣቱን አስተላልፈዋል። ሊ ከአውሮፓያኑ ጥር 2020 እስከ ታህሳስ 2021 ባለው ጊዜ የቻይናን ብሔራዊ የወንዶች ቡድን አሰልጥነዋል። ከ2015 እስከ 2019 ባለው ጊዜ ለሀገር ውስጥ የእግር ኳስ ክለቦች በሚሰሩበት ወቅት ጉቦ ወስደዋል የሚል ክስም ቀርቦባቸዋል። በሊ ምግባር ላይ ያተኮረው ምርመራ በአውሮፓውያኑ 2022 የጀመረ ሲሆን በዚህ ዓመት መጋቢት ወር ላይ ጉቦ መቀበላቸውንና ሙስና መፈጸማቸውን አምነዋል። በሊታይ ላይ የተላለፈው ቅጣት በቅርቡ ከቻይና እግር ኳስ ስፖርት ጋር በተገናኘ በከፍተኛ ባለስልጣናት ላይ የተከፈቱ ክሶች የቅርብ ጊዜው ማሳያ ሆኗል። በመጋቢት ወር የቻይና እግር ኳስ ማህበር ሲኤፍኤ ፕሬዚደንት የነበሩት ቼን ዣን በጉቦ ወንጀል የእድሜ ልክ እስራት ተፈርዶባቸዋል። በዚህ ሳምንት መጀመሪያ ላይ ሌሎች ሶስት የሲኤፍኤ ባለስልጣናት ከጉቦ ጋር በተገናኘ የስር ቅጣት እንደሰጣለባቸው የመንግስቱ ዜና አውታር ዘግበዋል። ዘገባው የአሶሽትድ ፕሬስ ነው። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የዩክሬን እግር ኳስ ፌዴሬሽን ለዓለም ዋንጫ ማጣሪያ ጨዋታውን ባደረገበት ወቅት በሩሲያ ቁጥጥር ስር የሚገኘውን ክሪሚያን ግዛት ያላካተተ ካርታ በማሳየቱ ይቅርታ ጠይቋል። ስህተቱ ያልተጠበቀ መሆኑን የገለጸው ፊፋ ለተፈጠረው ስህተት ልባዊ ይቅርታን ጠይቋል። ዩክሬን ለ2026ቱ የዓለም ዋንጫ ለማለፍ በአውሮፓ ውድድራቸውን ለማድረግ ዙሪክ ላይ እጣ ካወጡ 54 ቡድኖች መካከል አንዷ ናት። ዩክሬን ላይ ወረራ በመፈጸሟ ምክንያት ከፊፋ ውድድር የታገደችው ሩሲያ ከ2014 ጀምሮ ክሪሚያን በሕገ ወጥ መንገድ መቆጣጠሮ ይታወቃል። ከፊፋ ዋና መስሪያ ቤት በቀጥታ በተላለፈ ስርጭት ላይ ግዛቱ እንደ ዩክሬን አካል ሆኖ አልታየም። ዩክሬን ከፈረንሳይ፣ ከክሮሺያ፣ አይዝላንድ እና አዘርባይጃን ጋር በምድብ ማጣሪያ ተደልድላለች። የምድቡ አሸናፊ በዩናይትድ ስቴትስ፣ ካናዳና ሜክሲኮ አስተናጋጅነት ለሚካሄደው የዓለም ዋንጫ በቀጥታ የሚያልፍ ሲሆን ሁለተኛ የሚሆነው ቡድን ደግሞ በመጋቢት 2026 በሚደረገው የጥሎ ማለፍ ውድድር ውስጥ ይገባል። ዘገባው የአሶሽትድ ፕሬስ ነው። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሳውዲ አረቢያን የ2034ቱ ዓለም ዋንጫ አዘጋጅ መሆኗን በይፋ አረጋግጠዋል። እርምጃው በልዑል መሐመድ ሰልማን መሪነት በዓለም አቀፍ ስፖርታዊ ክንውኖች ላይ እጅግ ብዙ ገንዘብ እያፈሰሰች ላለችው ሀገር ትልቅ ሽልማት ሆኖ ተቆጥረዋል። ውድድሩን ለማዘጋጀት ሳውዲ አረቢያ ብቸኛ ጥያቄ አቅራቢ ስትሆን ጥያቄዋም ከ200 በላይ በሆኑ የፊፋ አባል ፌዴሬሽኖች የጋለ ድጋፍን አግኝተዋል። በፊፋው ፕሬዚደንት ጂያኔ ኢንፋንቲኖ ሰብሳቢነት የተከናወነው ዝግጅት ዙርክ ላይ በርቀት የተከናወነ ነበረ። በዓለም ዙሪያ ላሉ የእግር ኳስ አድናቂዎች ደስታን ለማምጣት ያለንን ጥንካሬና አቅም በመጠቀም ልዩና ታይቶ የማይታወቅ የፊፋ ዓለም ዋንጫን ለማዘጋጀት በጉጉት እንጠብቃለን ብለዋል ልዑል መሐመድ በሰጡት መግለጫ። ፊፋና ና የሳውዲ ባለስልጣናት ሀገሪቱ የ2034 ውድድር ማዘጋጀቷ የሴቶችን ነጻነትና መብቶችን ጨምሮ አዎንታዊ ማህበራዊ ለውጦችን ሊያፋጥን ይችላል ብለዋል። ዓለም አቀፍ የመብት ተሟጋቾች ቡድኖች ፊፋ የሕዝብን ማረጋገጫ ሳያገኝ ሳዑዲ አረቢያን አዘጋጅ አድርጎ ማጽደቁን ግድ የለሽ ውሳኔ ሲሉ የጠሩት ሲሆን የእግር ኳስ ደጋፊዎች በአውሮፓ የተሰኘው ቡድን ውሳኔው የተሰጠበትን ዕለት እግር ኳስ አቅሉን የሳተበት ቀን ነው ብለውታል። ዘገባው የአሶሽትድ ፕሬስ ነው። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ስፖርታዊ ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ስርጭት ጋር አብራችሁ ቆዩ። ሳሙስ ለስፖርት ዘገባዎች እጅግ አድርገን እናመሰግናለን። የተከበራችሁ አድማጮችና ተመልካቾች ለዕለቱ ያሰናዳናቸውን ዝግጅቶች በዚሁ እናጠናቅቃለን። ከአቀናባሪ ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ሰናዶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አምሃሪክ ወይም ደግሞ በኤክስ ቀድሞ ትዊተር ተብሎ በሚጠራ በነበረው ሀሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ሌሎች ዝግጅቶችንና ቅንብሮችን ይዘን ዳግም በነገው ምሽት ሶስት ሰዓት ላይ እንጠብቃችኋለን። ለዛሬ ሰላም ደሩ